ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማዕግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃዎች ያህል አብረናችሁ ጫፍ እንደርሳለን። መስታወት አረገውም እዚህ ጋቢና አብራኛለች። ሰላም እንደምናምሻቸው ሁለት ጋዜጠኞችና አራት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት በአመንክሮ ከእስር መለቀቃቸውን ተናገሩ። የተፈቱት የኢትዮጵያ መንግስት የፖለቲካ እስረኞችን መፍታት ውሳኔ ጋር ተያይዞ አለመሆኑንም ገልጸዋል። ዛሬ የተፈታነ ሰዎች ከዚህ ከምህረቱ ጋር ተያያዘ ነገር አለም። አብዛኛዎቻችን ጨርሰን ነው የወጣነው። ከእስር የተፈታው የዳር ሴማ ሶሪን ድምፅ ነው የሰማነው። በሌላ በኩል ተቃዋሚው የመላው ኢትዮጵያ አንድነት ድርጅት አመራር አባላቱ በደቡብ ክልል ደራሼ ወረዳ የድርጅቱ ልሳን የሆነች ጋዜጣን ሲያሰራጩ መታሰራቸውን አስታወቃል። ከትላንት በስቲያ ጀምሮ ነው የታሰሩት። ስቴላ አሁንም እስር ላይ እንደሆኑ ነው ያለን መረጃ። የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ የተናገሩትን ነው ያሰማናችሁ። በሌላ ዜና የተባበሩት መንግስታት ድርጅት እንደሚለው የእስራኤል መንግስት በብዙ ሺዎች የሚቆጠሩ ኤርትራውያንና ሱዳናውያን የፖለቲካ ጥገኝነት ፈላጊዎች በግዴታ ወደ አፍሪካ ሀገሮች እንዳይላኩ እየተማጠነ ነው። ኦፊሻል ስቴትመንትስ ፕላንስ ሜይ ኤቨንችዋሊ ታርጌት ፋሚሊስ አስገድዶ የማስወጣት ዕቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የጠቀለለ መሆኑ በተለይ አስደንጋጭ ነው። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የትግራይ ብሔራዊ ክልላዊ ምክር ቤት ሶስተኛ አስቸኳይ ስብሰባ አካሂዶ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል የክልሉ ምክትል አስተዳዳሪ ሆነው እንዲሰሩ በህወሀት አቅራቢነት ተሾመዋል። የትግራይ ዘጋቢያችን አለም ፍስሀ ከመቀለ ያዘጋጀውን ዘገባ በምሽቱ ፕሮግራማችን ይዘን እንቀርባለን። አንድ የዩናይትድ ስቴትስ ፌዴራል ዳኛ ፕሬዚዳንት ዶናልድ ትራምፕ ያቀዱትን መርሃ ግብር እንዲያቆሙ ማዘዛቸው ጥቅስ ያስቆጣል ሲል የዋይት ሀውስ ቤተ መንግስት ስሜቱን አንጸባርቋል። በልጅነታቸው ህገ ወጥ በሆነ መንገድ ወደ ዩናይትድ ስቴትስ የገቡ በብዙ መቶ ሺዎች የሚቆጠሩ ፍልሰተኞች ከሀገሪቱ እንዳይባረሩ የሚፈቅደውን ደንብ ባለበት እንዲቀጥል ነው ዳኛው የፈረዱት። የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ሀከቢ እንደዚህ አይነት ጉዳይ በመደበኛ የህግ ሂደት ነው መታየት ያለበት ብለዋል። ትራምፕ በህግ መገዛት ያምናሉ። በፕሬዚዳንት ባራክ ኦባማ አስተዳደሩ ወቅት የተፈጸመውን ህገ መንግስታዊ ያልሆነውን ተግባር ለማስተካከልና ዘላቂ መፍትሄ ለማግኘት ከሁሉም ፓርቲዎች ጋር ይሰራሉ ብለዋል። የዩናይትድ ስቴትስ ዲሞክራት የህግ መወሰኛ ምክር ቤት አባላት ሩሲያ የዲሞክራሲ ስርአትን ለማ ለማሰናከል የፈጸመችው ተግባር በአሜሪካ ምርጫ ላይ ጣልቃ ከመግባት አልፎ የሄደ ሆኖ ሳለ ፕሬዚዳንት ትራምፕ አደጋውን ለመቋቋም አልሞከሩም ሲሉ ነቅፈዋል። አንድ የዩናይትድ ስቴትስ ፕሬዚዳንት እንዲህ አይነት በሀገሪቱ ብሔራዊ ጸጥታ ላይ ከባድ አደጋ የሚያደርስ ጉዳይን እያየ ግልጽ በሆነ መንገድ ችላ ሲል ታይቶ አይታወቅም ሲሉ በህግ መወሰኛ ምክር ቤት የውጭ ጉዳይ ኮሚቴ አባል ቤን ካርዲን ነቅፈዋል። እርምጃ ካልተወሰደ በስተቀር በያዝነው ዓመት እንደ አውሮፓውያን አቆጣጠር እስከ 2020 ዓ.ም በሚካሄደው የአሜሪካ ምርጫ የሩሲያ ጣልቃ ገብነት ይቀጥላል ሲሉም አስገንዝበዋል። በስተ መጨረሻም ፕሬዚዳንት ትራምፕ ለፕሬዚዳንትነት ይወዳደሩ በነበረበት ወቅት የምርመራ ክትትል እንዲያደርጉባቸው የብሪታንያ ሰላይ የነበሩትን ሰው የቀጠረው የምርመራ ኩባንያ ኃላፊ ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ኮሚቴ ፊት ቀርበው ቃላቸውን ሰጥተዋል። መርማሪው ስለ ትራምፕ የሚዘረዝር ዶሴ ለዩናይትድ ስቴትስ ፌዴራል የምርመራ ቢሮ ያስረከቡት ብሔራዊ ጸጥታን የሚመለከት ሊሆን ይችላል በሚል ጉዳዩ ስላሳሰባቸው ነው ብለዋል። አድማጮች፣ ለምሽቱ የያዝናቸው የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና ቪኦኤ የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግ ዜርና እኔም መስታወት አራጋው አብረን ካድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ሁለት ጋዜጠኞችና አራት የሙስሊም ጉዳዮች መፍትሄ አፈላላጊ ኮሚቴ አባላት በአመክሮ ከእስር መለቀቃቸውን ተናገሩ የተፈቱት የኢትዮጵያ መንግስት የፖለቲካ እስረኞችን ለመፍታት ከወሰደው ውሳኔ ጋር ተያይዞ አለመሆኑን ነው ማምሻውን የገለጹት ጽዮን ግርማ ጉዳዩን ስትከታተል አምሽታለች ጽዮን ምንድን ነው እነማን ናቸው የተፈቱት በምን ሁኔታ እንደሆነ እስኪ ግለጭልን እንግዲህ ዛሬ ወደ ከሰዓት አካባቢ ነው የተለቀቁት። የተለቀቁትም ከቃሊቲ ማረሚያ ቤት እና ከዝዋይ ማረሚያ ቤት ነው። እንግዲህ ሁለት ጋዜጠኞች ስንል ጋዜጠኛ ዳርሴ ማሶሪ እና ጋዜጠኛ ካሊድ መሀመድ ናቸው። እነዚህ ሁለት ጋዜጠኞች በተለይ ጋዜጠኛ ዳርሴ ማሶሪ ላለፉት ሀያ አንድ አመታት በኢትዮጵያ በ የህትመት ጋዜጠኝነት ውስጥ በተለያዩ ጋዜጦች ላይ ሲሰራ የቆየ ነው። ከዛ ደግሞ መጨረሻ እስኪታሰርበት ጊዜ ድረስ ቢላል የተሰኘ በሙስሊም ጉዳዮች ላይ የሚያጠነጥር ሬድዮ የሚሰራ ነው። ካሊድ መሀመድም እንደዛው ቢላል የሚባል ሬዲዮ ላይ ሰሩ የነበሩ ናቸው ሁለቱን ጨምሮ በ ሀያ አንድ ሰዎች የክስ መዝገብ የተከዘዙ የሙስሊም መፍትሄ አፈላላጊ ኮሚቴዎች ነበሩ ከዛ ውስጥ እንግዲህ ስድስት አመት ከ አምስት ወር ተፈርዶባቸው በኋላ ላይ በይግባኝ ሶስት አመት ከሰባት ወር የተፈረደባቸው እስረኞች ነበሩ ከነሱ ውስጥ ስድስት ናቸው፣ በአጠቃላይ የተለቀቁት። አራቱ ጋዜጠኞች አይደሉም፣ ግን በዛ ኮሚቴ ውስጥ የነበሩ ናቸው። ሁለቱ ደግሞ ጋዜጠኛ ጋዜጠኞች ነበሩ። አነጋግሪያቸዋለሁኝ። እንግዲህ ዛሬ እነሱ ሲፈቱ፣ መንግስት የዛሬ ሳምንት ልክ ሮብ ዕለት በአራቱ የፓርቲዎች አማካኝነት ይፋ አድርጎ ነበር። ፖለቲከኞች እና እስረኞች የፖለቲካ እስረኞች እንኳን አላልኩም ብሎ በኋላ ላይ መንግስት መከራከሪያ አምጥቷል። ፖለቲከኞች እና ሌሎች ሰዎችን እንለቃለን፣ የፖለቲካ ምህዳሩን ለማስፋት ብሎ ነበር። ከእሱ ጋር በተያያዘ አይደለም የተፈታ ነው። በዛ ላይ የተጠቀሰው በይቅርታ በምህረት ወይም ክሳቸው ተቋርጦ ነው ይል ነበረው እና እስቲ ዳርሴ ማን እንስማው፣ ና እንደገና ተመልሰን እንመጣለን። ማምሻውን አሁን አነጋግሬው ነበር። ከቤተሰብ ጋር ነኝ ያለሁት፣ ብዙ ሰው አለ ቤት ውስጥ፣ ብዙ ነገር መናገር አልችልም፣ ብናገር ደስ ይለኛል፣ ግን እንደው አጭር ነገር ልበላችሁ ብሎናል። እስቲ እንስማው። እኔ ከእሱ ጋር በተያያዘ አይደለም ፍርድ ቤት የዛሬ ወር ልክ የዛሬ ወር ማለት ነው መፈታት ነበረብኝ። መፈታት የነበረብኝ ዛሬ የተፈታነ ሰዎች ከዚህ ከምህረቱ ጋር የተያያዘ ነገር አለም። አብዛኛዎቻችን ጨርሰን ነው የወጣነው ችን ጨርሰን ነው የወጣነው፣ ግን ጨርሰንም በአግባቡ አይደለም የተፈታ ነው ማለት ሰላሳ ቀን ነው። በተጨማሪ አንደኛ የታሰርኩት እኔ በአግባብ ባልሆነ መንገድ ነው። እንደገናም ደግሞ ፍርድ ቤት ከፈታኝ በኋላም እንደገና ደግሞ ቢሆን አንድ ወር ነው የቆየሁት። ከዳር አምስት ነበር መውጣት የነበረብኝ ጋር ሀያ አምስት ነበር መውጣት የነበረበት። ዛሬ ነው የወጣሁት። እኛ ወጥቻለሁ፣ ግን ይሄን ነገር እንዳይቀጥል ዛሬ የተፈታነው ሰዎች ስድስት ነን፣ ካለውበት ወህኒ ቤት ውስጥ ማለት ከቃሊቲ ማረሚያ ቤት ስድስት ነን። ወጣ ነው ሁለት ጋዜጠኞች እና ሌሎች አራት ስድስታችን ነን ወጣ ነው ዛሬ። እንግዲህ ካሊድ መሐመድንም ቀጥ እያናገሬው ነበረ። ካሊድ የሚለው እኛ ከሁለቱ ማረሚያ ቤቶች ነው የወጣነው፣ ከእኛ በኋላ ግን ከኛው መዝገብ ጋር በተያያዘ የሚወጡ ሰዎች አሉ ብለን እንጠብቃለን ብለዋል። እስቲ የካሊድን ድምጽ እንስማና ማጠቃለያውን እንላለን። ትናንትና ከዝዋይ ማረሚያ ቤት እንዲሁም ዛሬ ደግሞ ከዚህ ከቃሊቲ ማረሚያ ቤት የወጣ ነው። የፍርድ ጊዜያችንን ጨርሰን ምናልባት በዚህ በማረሚያ ቤት ህግ ደንብ መሰረት አመክሮ የሚባል ነገር አለ አመክሮ ማለት አንድ ታራሚ ጥፋት ካላጠፋ በማረሚያ ቤት ቆይተው ማረሚያ ቤቱ የሚሰጠው ማለት ነው። የማረሚያ ቤት ጊስትን እንደሚባል አለ ነገርነት ታራሚም የራሱ የሆነ መብት ማለት ነው። ይህን ጉዳይ አመክሮ የሚባለው የጋራ የሆነ አጀንዳ ነው። ማረሚያ ቤቱ ታራሚው የሚጠቀምበት ማለት ነው። እንግዲህ ሲሆን በተለይ ጋዜጠኞቹን የጋዜጠኛ ተሟጋች ቡድኑ በኒውዮርክ የሚገኘው ሲፒጄ፣ ሌሎች ድርጅቶችም እስራታቸው ተገቢ እንዳልሆነና ፖለቲካዊ ምክንያት ያለው እንደሆነ በመግለጽ በተለያዩ ጊዜ ጊዜያት ስለ እነዚህ ጋዜጠኞች ስራ ዘገባዎችን ሲያቀርቡ የኢትዮጵያ መንግስትም እንዲፈታቸው ሲወተውቱ የቆዩበት ሁኔታ እንደነበረም ይታወሳል። አዎ እንደውም ባለፈው አመት የነበረውን የፕሬስ ነጻነት እለት በተለይ ዳርሰማ ሶሪን ዋና ፕሮፋይል አድርጎት ነበረ። በዓለም ውስጥ ካሉ ጋዜጠኞች ተመርጦ ነበረ። አንደኛው ምክንያት በጣም በህመም ላይ ነበረ። ሕክምና ማቶ እንዳውም ከዝዋይ ማረሚያ ቤት ወደ ቃሊቲ የመጣው በሕክምና ምክንያት ነው። እስር ቤት ውስጥ እያለም ለአንድ ወር ያህል ሆስፒታል ተኝቶ ነበር። እንደዚሁም ካሊድ መሀመድ በጣም ተደጋጋሚ የሆነ የሰብአዊ መብት ጥሰት ይፈጸምብኛል ብሎ ፍርድ ቤት አቅርቦ በቅርቡ ከዝዋይ ማረሚያ ቤት ወደ ቃሊቲ መጥቶ ነበር። ዛሬም ካሊድ ያለው እስከ እስር እስከምፈታበት ድረስ እስከ ባለፈው ዓርብ ድረስ ከፍተኛ የሆነ የሰብአዊ መብት ጥሰት ይደርስብኝ ነበር፣ እሱን ለህዝብ ይፋ አደርጋለሁ ብሏል። ይኸው ነው እንግዲህ ሄኖክ፣ በጣም ነው የምናመሰግነው ሲሆን ዘገባውን ስላደረስሽን ጋቢና ጋቢና ብላሻንጉል ብላሻንጉል ብላሻንጉል ዘጋቢና ዘጋቢና ብላሻንጉል ችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው ተቃዋሚው የመላው ኢትዮጵያ አንድነት ድርጅት አመራር አባላት በደቡብ ክልል ደራሼ ወረዳ የድርጅቱ ልሳን የሆነች ጋዜጣን ሲያሰራጩ መታሰራቸውን አስታወቀ። በአንድ ከፍተኛ አመራር አባሉም የግድያ ማስፈራሪያ ተሰንዝሮባቸዋል ሲል ይከሳል። የክልሉ ባለስልጣናት በጉዳዩ ላይ አስተያየት አልሰጡም። መለስካቸውማ ከአዲስ አበባ ዝርዝሩን ልኮልናል። የመላው ኢትዮጵያ አንድነት ድርጅት ምክትል ሊቀመንበር አቶ ሙሉጌታ አበበ ለቪኦኤ ዛሬ እንዳስታወቁት በደቡብ ብሔር ብሔረሰቦችና ሕዝቦች ብሔራዊ ክልላዊ መንግሥት በሰገን ሕዝቦች ዞን በተለይም በደራሼ ወረዳ አንዳንድ የአመራር አባሎቻቸው ከሕግ አሰራር ውጭ እንደታሰሩና ማስፈራሪያ እየተሰነዘረባቸው ይገኛሉ። ለአመታት ሕትመት አቋርጦ የነበረው የመኢአድ ልሳኔ የሆነው አንድነት የተሰኘው ጋዜጣ ህትመት ጀምሮ ለስርጭት መብቃቱ የእስሩ መንስኤ እንደሆነም አቶ ሙልጌታ ያስረዳሉ። በደራሼ ወረዳ ተፈጽሟል ያሉት ደግሞ የወረዳው ፖሊስ ጋዜጣውን ከሚያነቡ እየቀማ ከመቅደድ ጀምሮ ሲያነቡ የተገኙትንም እስከ ማሰር ደርሷል ያሉ አቶ ሙልጌታ አበበ በቤቱ ጋዜጣው ሲነበብ በመገኘቱ የንግድ ቤት ነው፣ ጠጅ ቤት ነው፣ ጋዜጣውን ማንም ሰው ሰንበዲ ገዝቶ ገብቶ ሊያነብ ይችላል። እዛ ቦታ ላይ ና እሱንና ቤተሰቦቹን ጨምሮ እስቲል እስር ላይ ነው ያሉት ለምን ጋዜጣው እዚህ ከመቼ ጀምሮ ነው የታሰሩት ከትላንት በስተያ ጀምሮ ነው የታሰሩት እስቲል አሁንም እስር ላይ እንደሆኑ ነው ያለን መረጃ የመኢአድ አባል አባላት ደግሞ አቶ ግርማ የተባሉ የማዕከላዊ ምክር ቤት አባል ናቸው የመኢአድ እንደዚሁ ጋዜጣውን በመሸጣቸው እስር ላይ ይገኛሉ ሲሳይ የተባሉ ሲሳይ ዳንኤል የመያድ የወጣቶች ጉዳይ ኃላፊ ነው። እሱም እንደዚሁ እስር ታስሮ ተፈቶ እንደገና የአቃቤ ሕግ መጥሪያ ዛሬ በዛሬው እለት እንደደረሰው ለማወቅ ችለናል። እስር የተፈጸመው በደራሽ ወረዳ ብቻ ይሁን እንጂ ወከባውና ማስፈራራቱ ጋዜጣው በሚሰራጭባቸው የሀገሪቱ ክፍሎች ሁሉ የሚታይ ነው ይላሉ አቶ ሙልጌታ። ይሁንና በደቡብ ከሌላው ስፍራ ሁሉ በድርጅቱ አባላት ላይ በደል እየተፈጸመ ነው ባይ ናቸው። ከደቡብ ሳንወጣ እንደዚሁ በሲዳማ ዞን የመያድ ማዕከላዊ ስራ አስፈጻሚ አባልና የደቡብ ከተና ተጠሪ አቶ አቻ ለግሰ የተባሉት ከትላንት ወዲያ ቤታቸው ድረስ ከሲዳማ ዞን ፖሊስ ሄዶ ፈልጎ አቷቸዋል። እንደገናም ትፈለጋለህ ተብሎ ተደውሎላቸዋል ሄደው በሚጠይቁበት ጊዜ ለምንድን ነው የምፈለገው ብለው ሲጠይቁ ጋዜጣ እያሰራጨ እንደሆነ የተፈለጉበት ጉዳይ ይሄ እንደሆነና የፈለጋቸው ፖሊስ ግን ለጊዜው እንደሌለም ሲፈለጉ ይመጣሉ ተብለው ዛሬ እንደገና ወደ ሐዋሳ እየገቡ ነው። ለዚሁ ጉዳይ ከወረዳ ወደ ሐዋሳ እየገቡ ነው፣ ለዚሁ ለሚፈለጉበት ጉዳይ ለማስረዳት ማለት ነው። የሰገን ህዝቦች ዞን ራሸ ወረዳ ከሁሉም በተለየ መንገድ በአባሎቻቸው ላይ እስራት እየፈጸመ እንደሆነ የሚናገሩት አቶ ሙርጌታ የመያድ ከፍተኛ አመራር ናቸው ያሏቸው አቶ ጌልጌሎ ከወይታ የደረሰባቸውን ለቪኦኤ አስረድተዋል። ይህንንም መመሪያ የእኛ ከፍተኛ አመራር የሆኑት አቶ ጌልጌሎ ሄደው የወረዳውን አስተዳደር በመጥ ሲጠይቁ አዎ ይሄንን ከድርጅት ጉዳይ እና ከፖሊስ ጋር ተነጋግረን ማደርገው እኔ ነኝ። አንተም ለመሞት የተዘጋጀ ሰው ነህ እንዴት አምጥተህ ታከፋፈላለህ ብዙ ችግር ባለብን ወቅት አንተ በዚህ አካባቢ ደርሶ የማይታወቅ የፓርቲ ልሳንና የሌላ ፓርቲ ጋዜጣ ከእነሱ ፓርቲ ውጪ የሆነ ማለት ነው አምጥተህ በማከፋፈለ አንተ ራሱ ስር ሳይሆን ሞት ይጠብቃል የሚል ማስፈራሪያ እንደደረሳቸው ነው ከወረዳ አስተዳዳሪው ከአቶ ጌቱ ቡሊያ የሚባሉ ናቸው የደራሼ ወረዳ አስተዳዳሪን አቶ ጌቱ ቡሊያን በአካባቢው ተፈጽሟል ስለተባለ ጉዳይ ላናግራቸው በጽህፈት ቤቱ ስልክ ደውዬ አግኝቻቸው ነበረ። ስልኩ ስለሚንጫጫ ሊሰሙኝ እንዳልቻሉ ገልጸው ጥቂት ቆይቼ እንድደውል ነገሩኝ። ለሁለተኛ ጊዜ ስደውል ስልኩ ባይነሳም ደጋግሜ ስሞክር የአንዲት ሴት ድምፅ አቶ ጌቱ እንደወጡና አሁን ላገኛቸው እንደማልችል ነግሮኛል። ሙከራዬን ነገም እቀጥላለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አሁንም አዲስ አበባ ነው የምንቆየው። በዚያ የሚገኘው ዘጋቢያችን እስክንድር ፍሬው ኢትዮጵያ የውጭ ጉዲፈቻን ለማስቆም ያወጣቸውን አዋጅ በተመለከተ ተከታዩን ዘገባ ልኳል። በሂደት ላይ የነበረው እገዳ በህግ ተደግፈዋል። ሲሰራበት የነበረው ረቂቅም በህዝብ ተወካዮች ምክር ቤት ጸድቋል። አዎ ኢትዮጵያ የውጭ ጉድፈቻ አግዳለች። የህዝብ ተወካዮች ምክር ቤት ትናንት ባካሄደው ስብሰባ ነው ኢትዮጵያውያን ህጻናት በውጭ አገር ዜጎች አማካኝነት በጉድፈቻ ወደ ውጭ አገራት እንዳይሄዱ የሚከለክል ህግ ያጸደቀው። በመቶዎች የሚቆጠሩ ህጻናት በየአመቱ በጉድፈቻ በተለይም ወደ አሜሪካና አውሮፓ ሲሄዱ ቢቆዩም አዲሱ ህግ ይህንን ያስቀራል። ይህ ህግ በነጋሪት ጋዜጣ ከወጣበት ጊዜ ጀምሮም የውጭ ዜግነት ያላቸው ቤተሰቦች ኢትዮጵያውያን ህጻናትን በጉዲፈቻ መውሰድ አይችሉም። የውጭ ጉዲፈቻ እንዲከለከል መነሻ የሆኑት ዋና ዋና ምክንያቶች ከህጻናቱ ደህንነትና ማንነት ጋር የተያዙ መሆናቸውን የሴቶችና ህጻናት ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ የህዝብ ግንኙነት ዳይሬክተር አቶ አለማየሁ ማሞ ለአሜሪካ ድምጽ ያብራሩት ይህንኑ ነው እንደ በተለይ የውጭ ጉዲፈቻን በተመለከተ ለመከልከሉ ወይም ደግሞ እንዲቆም የተደረገበት ዋና ምክንያት ብለን ማስቀመጥ የምንችለው አንደኛ ህጻናቱን በሀገር አቀፍ ደረጃ በሀገራችን ማህበረሰብ በተወለዱበት አካባቢና ማህበረሰብ አቅም ማሳደግ ይቻላል፣ እስካሁን ድረስም አቅማችን ሟጠን አልተጠቀምንም የሚል እና ሌሎችም ተጨባጭ የሆኑ እንቅስቃሴዎች ተደርገው ያየናቸው ተሞክሮች ስላሉ ነው። አንደኛው ሁለተኛው፣ የማንነት ጥያቄ ትልቁ የማንነት ጥያቄ ነው። የማንነት ጥያቄው ምናልባት ህጻናቱን በአስቸጋሪ ሁኔታ ውስጥ በመገኘታቸው ምክንያት ሊደገፉ ወይም ሊረዱ ይችላሉ። በተለይ ከሀገር ከወጡ ወደ ውጭ በሚሄዱበት ጊዜ የተሻለ ላይፍ ህይወት ያገኛሉ የሚል የተዛባ አመለካከት የአመለካከት ችግር አለ። ህብረተሰቡ ሲወጡ ና እዛ አካባቢ ሲደገፉ ያድጋሉ የሚል አስተሳሰብ አለ። ነገር ግን በአብዛኛዎቹ በህጻናቶቹ ላይ የምናየው ነገር የማንነት ጥያቄ ነው። እኔ ማን ነኝ? እዚህ ጋ ከየት ነው የተወለድኩት? በተለይ በቃ ቤተሰቡን የቤተሰቡን ሐረግ የመፈለግ ና በትክክል ደግሞ የሚወስዷቸው ሰዎችም በአግባቡ ልጆቹን ለመደገፍና በትክክል ለመደገፍ ብቻ የሚከናወን ተግባር አልነበረም። ልጆቹ ለተለያዩ አደጋዎች የተጋለጡበት ምክንያቶች ነበሩ። እነዚህ ምክንያቶች በተለያየ አቅጣጫ እየመጡ ሲመጡ ይሄንን ማድረግ የሚቻለው እስቲ አቅማችንን አሟጠን እንጠቀም ነው ወደ የተደረሰበት መግባባት ና አቅማችንን ማሟጠን ለመጠቀም የሄድንበት ርቀት አሁን በአስተማማኝ ደረጃ ላይ ነው የሚገኘው። በጉዲፈቻ ወደ ውጭ ሀገራት የሚሄዱት ሕጻናት የሚገጥማቸው ችግር ከሀገር ውስጥ የሚጀምር መሆኑንም ነው አቶ አለማየሁ ያብራሩት። እኛም እዚህም ሀገር ውስጥ የሚከናወኑ ተግባራት አሉ። ቀደም ብዬ እንደነገርኩ ያመለካከት ችግር አለ። መውጣት ይጠቀማሉ ልጆቹ ተብሎ የሚታሰብበት አስተሳሰብ ስለነበረም ጭምር ነው እና መጠቀሚያም ነበሩ። አሁን አንደኛ ልጆቹ ከታች ተነስተው ከቤተሰቦቻቸው ተነስተው እስከ ውጪ ጉዞ የሚያደርጉበት እንትን በእያንዳንዱ ስቴፕ የሚከናወኑ የተለያዩ ህገወጥ ተግባራት አሉ። እነዚህ ህገወጥ ተግባራት በተለያዩ አቅጣጫ ስውር እንቅስቃሴዎች ምንትን የሚሉ ስለሆኑ በጣም በሚያስቸግር ሁኔታ ለምሳሌ የሄዱት ህጻናት ወላጃ ወይም ወላጆቻቸው የሞቱባቸው ወላጅ የሌላቸው ተብሎ ነው የሚሄዱት። በተጨባጭ ግን የእያንዳንዱን ህጻናት ባክግራውንድ ወደ ኋላ ፈትሸን ብናይ ቤተሰብ ያላቸው ነገር ግን በቃ ምናልባት የኢኮኖሚ ችግር ያለባቸው ሊሆኑ ይችላሉ። ከዛ ውጭ ግን ህጻናቶች በትክክል ቤተሰብ አልባ ሆነው ወይም የእናት አባት በህይወት አለመኖር ወይም ደግሞ በህመም በጤና ችግር በመሳሰሉት ነገር ሆነው የሚሄዱበት አይደለም በአብዛኛው። በቃ በተለያዩ ጥቅማ ጥቅሞች ማለት እነዚህ ኤጀንሲዎች አሉ። ሌሎችም ደግሞ እንደዚህ በተለያየ ሁኔታ የተጠላለፉ ለዚህ ችግር ህጻናቶችን የሚዳርጉ ምክንያቶች ስለነበሩ እነዚያ ምክንያቶች ነው መጀመሪያ ማንሳት የሚገባውና ለዚህም ያ ነገር ሲቆም ልጆቹ በትክክልም ተጠቃሚ ይሆናሉ ብለን እንድናስብ ያደርጋል። በጉዲፈቻ ወደ ውጭ ሀገራት የሚሄዱ ህጻናትን ደህንነት ለመጠበቅና አሰራሩንም ውጤታማ ለማድረግ ጥረቶች ሲደረጉ መቆየታቸውንም ዳይሬክተሩ ተናግረዋል። ህገ ወጥ የጥቅም ትስስርን ለማስቀረት የተደረገውን ጥረት ተከትሎም በጉዲፈቻ የሚሄዱ ህጻናት ቁጥር እየቀነሰ እንደነበር አስታውሰዋል። ቀደም ሲል የሚሄዱት ህጻናት ቁጥር ከፍተኛ እንደነበር በኋላ ላይ ግን በዓመት ወደ አራት መቶ ሶስት መቶና ሁለት መቶ እየቀነሰ መምጣቱንም ነው የጠቀሱት። የነበረው አሰራርም ችግሮች እንደነበሩበት አስረድተዋል። እነዚህ ችግሮች አንድ ላይ ተጠቃለው የነበረው ያካሄዱትን አብዛኛዎቹን የጎዳ ነው የሚል ምድምዳሜ ላይ ያደርሰናል። እንግዲህ ቀደም ሲል እንደገለጹልን ከሆነ ብሔራዊ የህጻናት ፖሊሲ ተቀርጿል። በመንግስት በኩል መንግስት ምቹ የሆኑ ወይም መደላደሎችን ለመፍጠር ጥረት ሲያደርግ ቆይተዋል፣ በሀገር ውስጥ ህጻናቱ እንዲያድጉ ኢትዮጵያ ግን ምን ያህል ዝግጁ ነች? አሁን እነዚህ እንግዲህ ህጻናቶቹ በችግር ነው የሚሄዱት ወይም በችግር ላይ ያሉ ህጻናት ናቸው ብለውኛል። እርሶም ቀደም ሲል ወላጅ አልባ የሆኑ ህጻናት እና፣ ኢትዮጵያ ምን ያህል ዝግጁ ነች? እነዚህን ህጻናት አገር ውስጥ እንዲያድጉ ለማድረግ በመንግስት በኩልም ሊሆን ይችላል፣ ወይስ ኢትዮጵያውያን የአገር ውስጥ ጉዲፈቻን እንዲለምዱ። እርግጥ በኢትዮጵያ ባህል ውስጥም ያለ ነገር ነው። ነገር ግን እንዲስፋፋ ይደረጋል። በኢትዮጵያውያን በኩልም ያለው ጉዲፈቻ ወይም የአገር ውስጥ ጉዲፈቻ እንዲስፋፋ እናደርጋለን ከሚል ተስፋ ነው ይሄ ውሳኔ የተወሰነው። ተስፋ ብቻ ማለት ያስቸግራል እና በጠቅላላ ማህበረሰቡን የማነቃነቅ የሃይማኖት አባቶችን አሁን በምክትል ጠቅላይ ሚኒስትሩ መሪነት ወይም ደግሞ በሳቸው ሰብሳቢነት የተዋቀረው ህዝባዊ ንቅናቄ ትልቁ ስራው የግንዛቤ ማስጨበጥ ስራ ነበር። የግንዛቤ ማስጨበጥ ስራው በሃይማኖት አባቶች፣ በሀገር በምን ላይ ነው ግንዛቤ ያስጨበጡት? ምንም በተመለከተ ህጻናቱ ህጻናቱ ባደጉበት አካባቢና ማህበረሰብ ች ማደግ ይችላሉ። ህጻናቱን ከማንነት ቀውስ መልካም ስብዕና ተላብሰው እንዳያድጉ ከሚያደርጉ ችግሮች ራሳችን በራሳችን ልክ ለህዳሴው ግድብ በአንድ ላይ እንደተነሳ ነው። ህጻኖቱንም ለመደገፍ በአንድ ላይ ብንነሳ ልጆቹን መደገፍ አቅማችን አሟጥን ከጠቀም እንችላለን ነው። የውጭ ጉዲፈቻን ለማስቀረት በፓርላማ የወጣው ህግ ትውልድ ኢትዮጵያውያን ቤተሰቦችን እንዴት እንደሚያስተናግድ ግልጽ አይደለም። አዲሱ ህግ በነጋሪ ጋዜጣ ከወጣ በኋላ የአፈጻጸም መመሪያዎች እንደሚዘጋጁ የተናገሩት አቶ አለማየሁ ይህ ሲሆን ሁሉም ነገር ግልጽ እንደሚደረግ ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Nè mọi người ጋቢና ጉዟችን ይቀጥላል። ተከታዩ ዘገባችን በእስራኤል ሀገር የሚኖሩ ስደተኞችን ይመለከታል። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እንደሚለው የእስራኤል መንግስት በብዙ ሺህ የሚቆጠሩ ኤርትራውያን እንደዚሁም ሱዳናውያን የፖለቲካ ጥገኝነት ፈላጊ ስደተኞችን በግዴታ ወደ አፍሪካ ሀገሮች እንዳይላኩ በመማጠን ላይ ይገኛል። ዘገባችን ሊሰ ሽላይን ሽላይን ከጄኔቫ የዘገበችውን ትዝታ በላቸው ታቀርበዋለች። የተባበሩት መንግስታት የስደተኞች መርጃ ድርጅት ዩኤንኤችሲአር እስራኤል እንደ አውሮፓ አቆጣጠር ከ2016 ዓ ም ማለትም ካለፈው ዓመት ጀምሮ ስደተኞች የማባረር ፖሊሲ እንዳወጣችና ነገር ግን እስካሁን ስራ ላይ እንዳላዋለች ገልጿል። የሆነ ሆኖ ካለፈው ታህሳስ 22 ጀምሮ እስራኤል የኤርትራና የሱዳን ስደተኞችን አስገድዶ ወደ ሶስተኛ የአፍሪቃ አገር ለመላክ አሊያም በወል ለማይታወቅ ጊዜ ሊታሰሩ እንደሚችሉ መግለጿ በጣም አሳሳቢ ነው ብለዋል። የተባበሩት መንግስታት የስደተኞች ድርጅት ቃል አቀባይ ዊሊያም ስፔንድለር አስገድዶ የማስወጣት እቅዱ ቤተሰቦችን ጥገኝነት ጠይቀው ጉዳያቸው በሂደት ላይ ያለውን የጠቀለለ መሆኑ እንዲሁም እነዚህ ጥገኝነት ጠያቄዎች እጆቻቸው ወደ ኋላ የፊጥኝ ታስረው ወደ አይሮፕላን ጣቢያ ሊወሰዱ እንደሚችሉ የወጣው ኦፊሴላዊ መግለጫ በተለይ አስደንጋጭ ነው። እነዚህ ሰዎች አንዳች ከለላ ሊሰጣቸው ወደማይችል አገር እንዲሄዱ፣ ከዚያም ወደ ሊቢያና የአውሮፓ አገሮች እንደገና እንዲሰደዱ መገደዳቸው በተለይ አሳሳቢ ነው። በአሁኑ ሰዓት ቁጥራቸው በ27ሺ የሚገመት ኤርትራውያንና 7700 የሚሆኑ ሱዳናውያን ስደተኞች እስራኤል ውስጥ እንዳሉ ታውቋል። እስራኤል በቀደሙት ዓመታትም በነፍስ ወከፍ 3500 ዶላር እየሰጠች ስደተኞችን ወደ ሶስተኛ የአፍሪቃ አገር እንዳባረረችእና ና ገንዘብ ይዘው መገኘታቸው ጭራሽ ለአደጋ እንዲጋለጡ ማድረጉን የመንግስታቱ ድርጅት ቃል አቀባይ ገልጸዋል። ወደ እስራኤል የሚገቡ የአፍሪቃ ስደተኞች በሳይናይ በረሃ ውስጥ የሚደርስባቸውን ከፍተኛ የአካልና የሕሊና ስቃይ የገንዘብ ብዝበዛ አልፎው ሲሆን የፖለቲካ ጥገኝነት እንደሚፈልጉ ነው የሚናገሩት። እስራኤል ግን ብዙሃኑ የኢኮኖሚ ጥገኝነት ፈላጊ ህገወጦች ናቸው ትላለች። በእስራኤል ሀገር ነዋሪ የሆነው ጋዜጠኛ ዳዊት ቸግኔ በእስራኤል ስለሚገኙ ኤርትራውያንና ሌሎች አፍሪካዊ ስደተኞች እንዲህ ገልጾልን ነበር። በሆሎን የሚገኙ አፍሪካና ስደተኞች እንበል ኤርትራውያኖች፣ ፊሊፒኖች ከአውሮፓ የመጡ ስደተኞችም አሉ። በቃ ምን በል ከታይላንድ የመጡ ስደተኞችም እዚህ አሉ። ብዛት አላቸው። ሆሎን ውስጥ በርካታ ስደተኞች ነው የሚኖሩት በዛች ከተማ ማለት ነው። አ ሆሎን በተለይ ቴላቪቭ ዙሪያ አሁን አሁን ቅርብ ጊዜ ወደ ሁሎን ተሻግረው ወደዛ በትመዋቸው ችግር ስለነበር ነው እንጂ አብዛኞቹ ቴላቪቭ ትልቅ የአውቶቡስ መናኸሪያ አለ እዛ አካባቢ የጥንት ከተማ ናት ቴላቪቭ እዛ አካባቢ ለቤት ክራይም ለስራም ለምን ስለሚያመቻቸው እርስ በርስ ራሳቸው እዛ ቤት ተከራይተው እዛ አካባቢ ይኖራሉ ይሰራሉ ግን የአካባቢው ነዋሪዎች አስቸገሩን ሴት ልጆቻችን መውጣት መግባት አቃታቸው። ብዙ ነገር ስላለ ይውጡልን ብለው አንድ ሰሞንም ሰላማዊ ሰልፍ ወጥ ነበረ። ከዛ የተነሳ ችግር ሳይሆን አይቀርም ወደ ሁሎን ያሸጋሸጓቸውና ወደ ስር ያስገቧቸው። ስደተኞች አሁን በህገ ወጥ በእስራኤልና ግብጽ ድንበር ተሻግረው ወደ እስራኤል የሚገቡ ስደተኞች አሁንም አሉ። ብዛታቸውስ ምን ያህል ይሆናል? እንደው አንተ ከሰማኸው አሁን አሁን እንኳ ከሶስት አራት አመት በኋላ እስራኤል በግብጽ በኩል ያሉ ስደተኞችን የመቀበልን ጉዳይ አጥር አጥራ ስለዘጋችው ወደዚህ የሚገቡት የለም። እዚህ የገቡትንም የተወሰነ ብር ሰጥታ ወደ ሀገራችሁ ተመለሱ ብያለች ብዙ ጊዜ መግለጫ ሰጥታ ነበር። እስራኤል ግን ወደ የት ነው ጉዞ ወደ ሀገራችሁ ተመለሱ ስለሚባሉ ኤርትራን መግባትም አይፈልጉም። ከኤርትራ የመጡት ኢትዮጵያኖችን ቢኖሩ ኢትዮጵያኖችን ወደ ኢትዮጵያ መመለስ አይፈልጉም ግን ብሩን ምስጣ እስከ ሶስት ሺህ ዶላር ሰጥታ እንዲወጡላት ነው የምትፈልገው። አንዳንድ ጊዜ ፖሊስ እየፈለገን በር እያንኳኳ እየወሰደ እስር ቤት እያስገባ በግድ ወደ ወደ የሀገራቸው የሚወስድበትን ምክንያት አለ። በጣም ቆንጆ ሙዚቃ ነው ይሄ። እንግዲህ ሞክቢል ያበሮ ነው የጋበዘኝ። ዲጄ ሞክቢል ያበሮ ዛሬ እንዲያውም ልክ እንደ ስሙ በሮ ሊሄድ ነው፣ ወደ ዱባይ እያመራ ነው። ሻንጣውን ይዞ ነው ዛሬ የገባው። መልካም እረፍት እንመኝለታለን። ሙዚቃውንም ስለቆረጥንባችሁ ይቅርታ። እንግዲህ ይፈልጋችሁ አዳምጡት። ዝግጅታችን ዝግጅታችን ተጠናቋል። ስናስተናግዳችሁ ያመሸነው ሄኖክ ሰማ እግዜርና እኔም መስታወት አድራጋው ነበርን። እንግዲህ በፌስቡክ ቪኦኤ አማሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። መልካም ምሽት፣ መልካም ምሽት።